ቀጣዩ የምሽቱ ዘገባ አፍሪቃ ነክ ርዕሶች። የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት በቅርቡ በኤርትራ ላይ የቆየውን ማዕቀብ የሚያጠብቅ ውሳኔ መውሰዱ ይታወሳል። የኤርትራ የውጭ ጉዳይ ሚኒስቴር ውሳኔው የተወሰደው ዩናይትድ ስቴትስ በኤርትራ ላይ ባላት ጠላታዊ አመለካከት ነው ብሏል። የኤርትራ የማስታወቂያ ሚኒስትር አቶ አሊ አብዶ ስለ አባባሉ እንዲያብራሩልን ጠይቀናል። ባለሥልጣኑን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ሳሀየ ናት። ወደ አነሷቸው ነጥቦች እንመለስና አንደኛ፣ በኤርትራና በኢትዮጵያ መካከል የተካሄደውን ጦርነት በሚመለከት ኢትዮጵያ እንደጀመረችው አድርገው ነው ያቀረቡት። በእርግጥ በዚህ ጉዳይ ላይ መነጋገር አሰልቺ ሊሆን ይችላል፣ ግን ስላነሱት በመጀመሪያ ደረጃ በኢትዮጵያ ላይ ጦርነት የከፈተችውና የኢትዮጵያን መሬት ይዛ የነበረችው ኤርትራ ናት። ይሄ ግልጽ የሆነ ነገር ነው። እንደዛም ስለሆነ ነበረ። ሁለተኛ ጊዜ ጦርነት ከተካሄደ በኋላ 25 ኪሎ ሜትር የሚሆን የኤርትራ መሬት የጸጥታ ቀጠና እንዲሆን ተደርጎ የተባበሩት መንግስታት ድርጅት የነበረበት በዛም ላይ እነ ዛላምበሳንና እነ አዲሮብን የመሳሰሉ ወደ ኢትዮጵያ እንዲመለሱ የተደረገው ጦርነቱን የጀመረችው ኤርትራ ስለነበረች ነው እና እንዴት ነው ኢትዮጵያ ከፈተችብን ጦርነት የሚሉኝ ያሉት? አዳነች ብጣዕሚ ገዚፍ ናይ ሕቶ ጌጋ ኣሎ ጦርነት ወይዚ ውጋ ኣብ በጣም ትልቅ የጥያቄ ስህተት አለ። ጦርነቱ የተጀመረው ባድመ ላይ ነው። ባድመ የኤርትራ እንደሆነች እና ድንበር እንዲቀየስ የድንበር ኮሚሽን የወሰነ ቢሆንም ሂደቱ በአሜሪካ ተጽዕኖ ባለበት ከቆመ አስር ዓመታት ሆኗል። ባድመ በአሁኑ ወቅት በወያኔ ወረራ ስር ነው ያለው። ይህን የሚያደርገውም በአሜሪካ ድጋፍ ነው። የተባበሩት መንግሥታት ድርጅት የመሠረተው የድንበር ኮሚሽን ውሳኔ ለምን በተግባር ላይ አይውልም? ውሳኔውን ያልተቀበለ በተባበሩት መንግሥታት ድርጅት አንቀጽ ሰባት መሠረት እንዲቀጣ ሙሉ ሥልጣን ይሰጣቸዋል። ለምን ቅጣት የሚገባውን አይቀጡም? ለምን ጉዳዩ እስካሁን እንደ ተንጠለጠለ ቀረ? የኢትዮጵያ መንግሥት የሕግ የበላይነትን እንዲረግጥ ያበረታቱታል። ስለዚህ አሜሪካ በዚህ አካባቢ እሷን የሚቃወም ኃይል እንዲኖር ስለማትፈልግ በኢትዮጵያ መንግሥት በኩል ያካሄደችው ጦርነት ነው። በሦስተኛው ወረራ ወቅት የኤርትራ መንግሥትና የመከላከያ ኃይሉ ብቁ ዝግጅት አድርገው ወደ ማጥቃት ይሸጋገሩ በነበረበት ወቅት የኤርትራንና የኢትዮጵያን ወታደራዊ ኃይል ሚዛን የገመገመው የዩናይትድ ስቴትስ አስተዳደር በችኮላ የአልጀርስ ስምምነት እንዲፈረም አደረገ። ዩናይትድ ስቴትስ ኢትዮጵያን ገፋፍታ በኤርትራ ላይ ጦርነት ከፈተች ብለውኛል። የሚታወቀው ቅድም እንዳልነው ነው። ሁለተኛ ላይ ጦርነት በተካሄደበት ጊዜ ደግሞ የዩናይትድ ስቴትስ ባለስልጣኖች የሚሉት ሌላ ነው። But I think that that is the one time he was, um, that I saw him at his angriest where he literally... <laughs> የሰላሙን ረቂቅ ካነበቡ በኋላ እጅግ ከመቆጣታቸው የተነሳ ከጽፈት ቤታቸው ገፍትረው ሊያስወጡኝ ትንሽ ነበር የቀራቸው። ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል ጦርነት ከተካሄደ በኋላ በሁለቱ ሀገሮች የነበረውን ሁኔታ በሚመለከት ገለልተኛ አቋም በመያዟ ኢትዮጵያን ስላስቆጣ ኢትዮጵያና ዩናይትድ ስቴትስ ገንቢ ግንኙነት አልነበራቸውም። ዩናይትድ ስቴትስ ገለልተኛ አቋም በመያዟ እኔ አዲስ አበባ በሄድኩበት ጊዜ When I arrived in Addis as ambassador, I faced an awful lot of hostility from the Ethiopian government because. አምባሳደር ሆኜ አዲስ አበባ እንደገባው በዩናይትድ ስቴትስ በተወሰደው አቋም ምክንያት ከኢትዮጵያ መንግስት ብዙ የጸበኛነት ሁኔታ ነው የገጠመኝ። ጠቅላይ ሚኒስትር መለስ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያቀረበው የሰላም መሰረተ ሀሳብ ፈጽሞ ሊቀበሉት የማይችለው ነገር ሆኖ ነው የተሰማቸው። እኔ ራሴ በሳቸው ቦታ ብሆን፣ ማለት የኢትዮጵያ ጠቅላይ ሚኒስትር ሆኜ ረቂቁን ባነበው፣ እኔም አልቀበለውም። አምባሳደር ናጅ ይህን ካሉ በኋላ ዝርዝር ውስጥ መግባት እንደማይፈልጉ አስገንዝበዋል። የኢትዮጵያ ጥያቄ ምን እንደነበረ የቀድሞ አምባሳደር ሲያብራሩ ኤርትራ ወራኛለችና ከግዛቴ መውጣት አለባት የሚል ነበር። የረቀቁት የውሳኔ ሐሳቦች ግን በቃላት ጨዋታ የተሞሉ ነበሩ ብለዋል። ስለሆነም በሟቹ ሪቻርድ ሆልብርክ የተመራው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ልዑካን እዛው መሄድ፣ ጦርነቱን ትንሽ አዘግይቶት እንደሆነ እንጂ ጦርነቱ አይቀሬ ነበር ብለዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት ቲቦር ናዥ ገለልተኛ አቋም ስለነበራት ዩናይትድ ስቴትስ ኢትዮጵያን አላስደሰተም እና፣ በዛ ምክንያት በኢትዮጵያና በዩናይትድ ስቴትስ መካከል ጥሩ ግንኙነት አልነበረም ያኔ ነው የሚሉት። እንግዲህ በተጨባጭ እነሱ የሚናገሩት እርስዎ ደግሞ ኢትዮጵያ አሽከር እነሱ ጌታ አድርገው እያቀረቡ ነውና፣ እንዴት ነው ይሄ ነገር? ሶስቱን ጨዋይ ዝተመሰረተ ታሪክ ክመስረት የብሉን ምክንያቱ ታሪክ ነባሪ ንወለዶታት እዚ ዝብሎ ዘለኹ በተረት ተረት ላይ ታሪክ መመሥረት የለበትም። ምክንያቱም ታሪክ ለትውልዶች የሚተላለፍ ነገር ነው። አሁን የምለው ሁሉ በድምፅ በጽሑፍና በስዕል ላይ ያለ ነገር ነው። እንደ አውሮፓ ዘመን አቆጣጠር ሚያዚያ 13 ቀን 1998 ዓ ም የኢትዮጵያ መንግሥት ጦርነት እንዲካሄድ አዝዣለሁ አለ። ኤርትራ በነጋታው ባለ ሦስት ነጥብ መግለጫ አወጣች። ማንኛውም ጠላታዊ ተግባር እና ጦርነት እንዲቆም የሚያጣላ መሬት ካለም ከሁለቱም በኩል ነጻ እንዲሆን በገለልተኛ አካል ይህ መሬት የገሌ ነው ከተባለ በኋላ የየራሳችንም መሬት እንድንይዝ የሚል መግለጫ አወጣች። አሁን በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር የሆነችው ሱዛን ራይስ ማለት ነው። ሰኔ አምስት ቀን 1998 ዓ ም ዋጋ ድጉ ይካሄድ በነበረው የማይመለከታት የመሪዎች ጉባኤ ድረስ ሄዳ የአፍሪካ አንድነት ድርጅት ጸረ ኤርትራ የሆነ ውሳኔ እንዲያሳልፍ ጫና አደረገች። ጦርነቱ ወር ሳይሞላውና ወዴት እያመራ እንደሆነም እንኳ ሳይታወቅ ማለት ነው። ከዚያ በኋላ የዩናይትድ ስቴትስ አስተዳደር ኤርትራ ማንኛውንም ዐይነት ወታደራዊ ግዢ እንዳታድርግ አግዶ እያለ የኢትዮጵያ መንግሥት ሶሃይ 27 ጄት ተዋጊውን ማዘዝ ብቻ ሳይሆን የክሊንተን አስተዳደር እገዳውን አፍርሶ በኤርትራ ላይ ድብደባ ሲያካሄድ የአሜሪካ መንግሥት ያደረገው ነገር አልነበረም። ከዚያ በኋላ ደግሞ የሰላም መሠረተ ሐሳብን ለማሳለጥ ተብሎ በመስከረም 1999 ዓ.ም የቀረበውን ተቀበሉት ወይም ተዉት ዐይነት አቀራረብ የነበረውን መሠረተ ሐሳብ ተቀበልን። የኢትዮጵያ መንግሥት ደግሞ ተቀብየዋለሁ ካለ በኋላ ሚያዝያ 12 ቀን 2000 ዓ ም ላይ ጦርነት ለመክፈስ ስለፈለገ አልቀበለውም አለ። ከዚያን ጊዜ አንስቶ እስካሁን ባለው ጊዜ እንግዲህ እንዲህ አይነት ጫና እየተደረገብን ነው። ዩናይትድ ስቴትስ በ2002 ዓ ም ኤርትራን ከጸረ ሽብር ውል መዝገብ አስወጣች። ከአጎዋ ማለት ከተፈላጊ የንግድ አገሮች ዝርዝር ውስጥም አስወጣቻት። በ2006 ዓ ም አሜሪካ ብቻዋን በኤርትራ ላይ ወታደራዊ እገዳጣ አለች። በ 2004 ዓ ም በዋሽንግተን የሚገኘውን የኤርትራውያን ማኅበር ጽሕፈት ቤት ወራ ከደሃይቱ ሀገር ገንዘባችንና ኮምፒውተሮቻችንን ወሰደች። ጭብጡ ይህ ነው። እምትይኝ ያለሽው ግን ተረት ተረት ነው። እኔ ደግሞ ለተረት ተረት መልስ ልሰጥ አልችልም። ተረት ተረት ሳይሆን ተጨባጭ ባለሥልጣኖቹ፣ የዩናይትድ ስቴትስ ተወካዮች የነበሩ ያኔ የተናገሩትና ያነሳሁት በመጨረሻ ውይይታችን ከማብቃታችን በፊት ለመናገር የሚፈልጉ ነገር ካለ እስካሁን ያልጠቀስ ነው ማለት መንግስቲ ኤርትራ ኣብ ዝሓለፈ እስራ ዓመታት ኩሉ ኣብ ልዕሊኡ ዝተገብረ በደላ ትረሲዑ ብፍላይ ከ ምስ ምምጻእ ኦባማ የኤርትራ መንግስት ባለፉት ሀያ ዓመታት ውስጥ የተፈጸመበትን በደል ረስቶ በተለይም ከኦባማ መንግስት ጋር መልካም ግንኙነት ለመፍጠር ጥሪ አድርጓል። አሁንም የኤርትራ መንግስት በመሬት አንድነትና በሀገር ክብር ላይ እንዲሁም በውስጥ ጉዳዮች ጣልቃ ባለመግባት በእኩልነትና በጋራ ጥቅም ላይ በተመሠረተ ለአካባቢያችንና ለዓለማችን ሰላምና መረጋጋት በሚጥር የሀገሮችን ኢኮኖሚና የባህል መዳበርን በሚያቀላጥፍ እስትራቴጂያዊ ስምምነት ላይ አዎንታዊ ተሳትፎ ለማድረግ ዝግጆች ነን። ያለፈውን በደል እንረሳለን ማለት ሳይሆን፣ ይቅር ማለት እንችላለን። እሺ፣ እንግዲህ የኤርትራ የማስታወቂያ ሚኒስትር አቶ አል አብዱ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። ያለ